በፍጥነት በመዛመት ላይ መሆኑ የተነገረለት አዲስ ወረርሽኝ ነው። ሐኪሙን የጠይቁ ለምሽቱ ቅንብሩ ልዩ ትኩረት አድርጎ የመረጠው ርዕስ ኮሮና ቫይረስ ይባላል። የወረርሽኙን መንስኤና ምንነት፣ የመተላለፊያውን መንገዶች፣ ወረርሽኙ ወደ ተከሰተበት አካባቢ የሚደረጉ ጉዞም ሆነ እዚያ ከነበሩ ወይም ከዚያ ከሚወጡ ሰዎች ጋር ተያይዘው የሚነሱ ጥያቄዎችና ስጋቶችን ይመረምራል። ማብራሪያውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ፕሮፌሰር እና ከዓለም አቀፍ ጉዞ ጋር የተዛመዱ የሕክምና ጉዳዮች ክትትል ክሊኒክ ዳይሬክተር ናቸው። ዶክተር ዳውድን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዳውድ ሰይድ ሲራጅ ለተደጋጋሚ ሙያዊ ተሳትፎ ለጊዜው አመሰግናለሁ፣ በቅድሚያ ዶክተር ዳውድ። እኔም አመሰግናለሁ አሉላ አዲስና በፍጥነት እየተዛመተ መሆኑ የተነገረለት ወረርሽኝ ነው የስድስት ሰዎች ህይወት አልፎበታል ሶስት መቶ የሚደርሱ ሰዎች ለመሙ መጋለጣቸው ተረጋግጧል በማዕከላዊ ቻይና ግዛት ውስጥ የተከሰተ ነው ነገር ግን አሳሳቢነቱ እየሰፋ ይመስላል እስኪ የዚህን ኮሮና ቫይረስ የተባለ ወረርሽኝ ምንነት በማየት እንጀምር ምንድን ነው ለመሆኑ ይሄ በሽታ ወይም ይሄ ወረርሽኝ? አመሰግናለሁ አሉላ። ይህ ኮሮና ቫይረስ የተባለው በሽታ ኮሮና ከሚባሉት ክፍል ውስጥ ያሉ ቫይረሶች ናቸው። እነዚህ በቫይረስ የሚተላለፍ ሳምባ ውስጥ አካልን በልዩ ሁኔታ በማቁሰል በማመርቀዝ ኢንፌክሽን በመፍጠር የሳምባ ኢንፌክሽን ሆኖ የትንፋሽ ማጠርና ቀጥሎም በአጭር ጊዜ ውስጥ ወደ ሞት ሊዳርግ የሚችል ህመም፣ አደገኛ ህመም ነው። የሚተላለፈውም በአየር ከመሆን የተነሳ ጭንቀቱና አደገኛነቱ ያን ታህል ነው ማለት ነው። መልካም አሳሳቢነቱን አንስተዋል። በእርግጥም አሳሳቢነት የከሰተ ይመስላል በፍጥነት እየተዛመተ መሆኑ ብቻ ሳይሆን ተለዋዋጭ ሁኔታዎችም እየታዩ መሆናቸው እያነጋገረ ነው። ከጉዞ ጋር የሚዛመዱ ከአንድ ቦታ ወደ ሌላ ቦታ በሚደረጉ ጉዞዎች የሚፈጠሩ ሁኔታዎችንም ከግምት ማስገባት የሚጠይቅ ይመስላል። እስኪ በቅድሚያ አንድ ሰው ለዚህ ህመም የተጋለጠ ምናልባት ወረርሽኙ ከተከሰተበት አካባቢ የመጣም ሊሆን ይችላል፣ ምን አይነት ቀዳሚ ምልክቶችን ያሳያል? እነኚህ ምልክቶች ከዚህ ቀደም ከሚታወቁ የሌሎች በሽታ አይነቶች ምልክቶችስ በምን ይለዩ ይሆን? አመሰግናለሁ። ይሄ የሳምባ መመርቀዝ ወይም ኢንፌክሽን ከመሆኑ የተነሳ ምልክቶቹ በቀጥታ ይሄ ኮሮና ቫይረስ ነው ብሎ ማወቅ እንኳ ባይቻል እንደ ማንኛውም በባክቴሪያም ይሁን በቫይረስ የሚመጣ የሳምባ ኢንፌክሽን ምልክቶች ናቸው የሚያሳየው። እነዚህ ምንድን ናቸው? ትኩሳት ይኖራል፣ ሳል ይኖራል። ዋናው ግን የትንፋሽ ማጠር ነው። ሳል፣ ትኩሳትና ትንፋሽ ማጠር ያለው ሰው በተለይ በተለይ ኤፒዴሚዮሎጂክ ስቶሪ እንለዋለን ከዛ ህመሙ እየተዛመተበት ካለ ቦታ ጋር ግንኙነት ካለው ማለት ለምሳሌ አሁን በአሁኑ ሰዓት ከቻይና በሮ የመጣ ተጓዥ ከሆነ እስከሚጣራ ድረስ ለይቶ ማከም እና መከታተል አስፈላጊ ይሆናል ማለት ነው እንጂ ምልክቱ ከማንኛውም ባክቴሪያ የሚምጣ ከሌላ የሳምባ ኢንፌክሽን ብዙ የተለየ አይደለም። ስለዚህ ከጉዞ ጋር የተዛመዱ ሁኔታዎችን ከግምት ማስገባት ምናልባትም በተለየ ሁኔታ ድንገት የታመመን ሰው ትኩረት ይጠይቃል ነው የሚለውን። አዎ፣ እሱ ነው ትልቁ ነገር። አሁን ከየት ነው የመጣው የሚለው ታሪክ ነው። ይህንን ሁሉ ነገር ሊያስተካክለው የሚችለው ይህንንም ነው ደግሞ የህክምና ባለሙያዎች ቤትም ቦታ ያለ እኛ፣ አሁን ለምሳሌ ስራችን እሱ ስለሆነ የምንከታተል ያለ ነው ይሄኛውን ነው የኒሞኒያ ያለው የሳምባ ኢንፌክሽን ያጋጥመው ሰው ከውሃን ፕሮቪንስ በተለይ ወይ ደግሞ ከቻይና በአጠቃላይ የሚመጣ ከሆነ መጀመሪያ የመጀመሪያ ስቴፕ ማጣሪያ እሱ ነው። ከሁለተኛው ከዛ ክልል ከመጣና የህመም እየተዛመተ መሆኑ የተረጋገጠበት ቦታ ከሆነ ክራይቴሪያውን አሟልተዋል ማለት ነው። ትኩሳት፣ ሳልና የትንፋሽ ማጣር ናቸው ምልክቶቹ። ዶክተር ዳዊት ገፋ አድርገን እንመለከት የጉዞን ነገር ሁዋን የተባለችው የማዕከላዊቱ ቻይና ከተማ ዋናው መነሻዋ ነችና በተለይ ከቻይና ጋር የሚደረጉ ጉዞዎች ቻይና በዓለም ትልቋ ኢኮኖሚ እንደመሆኗ ከኢትዮጵያ ጋርም ሰፊ የንግድ ግንኙነት ያላት ሀገር እንደመሆኗ ኢትዮጵያውያን ወደ ቻይና ይሄዳሉ፣ ቻይናውያን ወደ ኢትዮጵያ ይመጣሉ። በእነኚህ ጉዞዎች ውስጥ እንዲህ ያለ ወረርሽኝ ሲከሰት በየትኛውም ወረርሽኝ ውስጥ እንደሚደረግ ጥንቃቄዎች ይሻሉና ምን አይነት ቀዳሚ ጥንቃቄዎች ያስፈልጋሉ? ተጓዦች ምን ማድረግ አለባቸው? የሕክምና ተቋማት ምናልባትም እንደ ኢትዮጵያ አየር መንገድ የመሳሰሉት በርካታ በረራዎች የሚያደርጉ ተቋማት ቀዳሚ ጥንቃቄዎች ይኖሩ ይሆን? በዚህ ሰዓት ሊታሰብ የሚገባ ሊደረግ የሚችል በተጨባጭ እንዳልከው አንተ ይሄ ኮሮና ቫይረስ ይሄ አሁን ለምሳሌ በጣም አስደንጋጭ ከሆኑት ኮሮና ቫይረሶች ሶስተኛ ጊዜያችን ነው። ሁለቱ ከቻይና ነው የተነሱት። አንደኛው ከሚድል ኢስት ከአረብ ሀገሮች አካባቢ ነበር የተነሳው። ሶስቱም ግን ኮሮና ቫይረሶች ናቸው። የመጀመሪያው ሳርስ የሚባለው ነበረ እንደምታስታውሰው። ሁለተኛው መርስ ኮቪ ባል ነበረ። ሁሉም ምንድ ነው ምልክታቸው እንደዚህ ነው፣ ሳል፣ ጉንፋንና የትንፋሽ ማጠር ነው። ችግሩ የሚመጣ ያለው ምንድን ነው ግንኙነቱ ከእዋፍና ችክን የምንላቸው ዶሮም ጨምሮ ገበያ ጋር ኤክስፖዝድ በመሆን በመጋለጥ መጋለጥ ነው የሚተላለፍ ያለው። ትልቁ ከባድ ነገር የሚያደርገው ምንድን ነው? ከዛ አልፎ የታመመ ሰው ደግሞ ወደ ሌላ ሰው ማስተላለፉን ማረጋገጥ ነው። እና ይሄ ሕመም አሁን ለምሳሌ እንደዛ የደረሰ ይመስላል። አሁን እሱ ላይ ነው ትልቁ ጥንቃቄና ችግር የሚመጣ ያለው። ዶክተር ዳዊት፣ እስኪ ከስፍራው የተገኘ የዛሬውን ሁኔታ የሚያሳይ አንድ ድምፅ እንስማ ና ምልልሳችን እንቀጥላለን። አሁን እያየን ያለነው ህሙማኑ የሚያሳዩቸው የህመም ምልክቶች በጠቅላላው ቀላል የሚባሉ ናቸው። ለቫይረሱ የመጋለጥ ዕድል አላቸው በሚል ለህክምና ክትትል ወደ ህክምና ተቋማት ካስገባናቸው 763 ሰዎች 681ዱ ተለቀዋል። የሚያሳዩቸው የህመም ምልክቶች በጠቅላላው ቀላል የሚባሉ ናቸው። ለቫይረሱ የመጋለጥ ዕድል አላቸው በሚል ለህክምና ክትትል ወደ ህክምና ተቋማት ካስገባናቸው 763 ሰዎች 681ዱ ተለቀዋል። ማሪ ክትትል የሚሹ ህሙማን ለጊዜው አላገኘንም። የተለያዩ የመከላከልና የቁጥጥር ሥራዎችን በማካሄድ የወረርሽኙን ይበልጥ መዛመት መግታት፣ ቁጥጥሩንም ማሳካት ይቻላል። ዶክተር ሊጋንግ በውሃን የበሽታዎች መከላከያና መቆጣጠሪያ ማዕከል ዲሬክተር ነው። የሰማ ነው። ዶክተር ዳውድ አሁን ያለውን ሁኔታ አሳሳቢነት መረጋጋት ይናገሩ እንጂ ዶክተር ሊጋንግ ዓለም አቀፍ አሳሳቢነቱ ቀደም ብለን እንዳነሳ ነው ከፍ እያለ እየናረ ነው እና በተለይም ደግሞ እንደ ኢትዮጵያ ላሉ ሀገሮች ከቻይና ጋር የንግድ ግንኙነት የንግድ ቁርኝቱ የጠበቀባቸው ሀገሮች ኢትዮጵያውያን አድማጮቻችንን የሚመለከቱ ሀሳቦችን ጨምረን በስፋት እንመለከታለን። በኢትዮጵያ ያለውን ዝግጅት የምናያለን። ለአሁኑ ግን አመሰግናለሁ ዶክተር ዳውድ። ሳምንት እንገናኝ። እግዚአብሔር ይስጥልኝ።